The Voice of America. ባለፉት ሳምንታት በኬንያ ከአስር በላይ ሐኪሞች በኮቪድ-19 ምክንያት ህይወታቸው በማለፉ የሀገሪቱ የጤና ባለሙያዎች ማህበር የስራ ማቆም አድማ ሊጠራ መሆኑን አስታውቋል። ዶክተሮቹ ህይወታቸው ያለፈው መንግስት በቂ የግል የመከላከያ ቁሳቁስ ባለማቅረቡ በመሆኑ ኃላፊነት መውሰድ አለበት ሲል ማህበሩ አሳስበዋል። የማህበሩ ተወካዮች መንግስት ጥያቄያችንን ህዳር ወር መጨረሻ ድረስ ካልመለሰ የስራ ማቆም አድማ ለማድረግ እንገደዳለን ሲልም አስታውቋል። ከናይሮቢ ገልሞ ዳዊት ቀጣዩን ዘገባ ይዟል። የኬንያ የጤና ባለሙያዎች ማህበር ባሳለፍነው ሳምንት ብቻ በኬንያ እየተባባሰ በመጣው የኮሮና ቫይረስ ወረርሽኝ ምክንያት ለኮቪድ-19 የተጋለጡ አስር የጤና ዶክተሮች መሞታቸውን ገልጸዋል። ከአስሩ አራቱ ዶክተሮች ባለፈው አርብ የሞቱ ሲሆኑ ብዙዎቹ በዘርፉ ረዥም ልምድ ያካብቱ ናቸው ተብለዋል። ይህ ሁኔታ የኬንያ ሕክምና ባለሙያዎች ማህበርን አስቆጥተዋል። ማህበሩ የሐኪሞቹ ሕይወት እንዲ እንደዋዛ ያለፈው የኬንያ መንግስት ተገቢ እንክብካቤ ስላላደረገላቸው ነው ብለዋል። ዶክተር ችባንዚ ሟቸው እንዳ የኬንያ የጤና ባለሙያዎች ማህበር ጊዜያዊ ምክትል ኃላፊ ናቸው። የእነዚህ ሰዎች ሞት በጣም የሚያሳዝን ነው። በግዛት አስተዳደር ባሉ ሆስፒታሎች ውስጥ ያለው ኦክስጂን እጥረትም እንዳለ ነው። በመሬት ላይ ምንም ነገር ሳይሰራ ለስምንት ወራት ስለ ዝግጅት ማውራት ምንም ጥቅም የለውም። በተለይ ስለ ለይቶ ማቆያ የሚነገረው ከእውነት የራቀ ነው። እንደውም አንዳንዶቹ አሁን ተዘግተዋል። ተጨማሪ ዶክተሮች የመቅጠር ጥያቄ ለድርድር የሚቀርብ አይደለም። የኬንያ የጤና ሚኒስቴር ባለፈው ነሐሴ 188 የጤና ሐኪሞችን ቀጥሮ ነበር። እነዚህ አዲስ የተቀጠሉ ዶክተሮች ደሞዝ አልተከፈላቸውም። በዚያ ላይ የስድስት ወር የስራ ስምምነት ብቻ ነው የተሰጣቸው። ለይቶ ማቆያ ውስጥ ሲሰሩም የጤና መድህን የላቸውም። ይህንን እያደረገ በዶክተሮች ላይ እየተጫወተ ያለው የግዛት አስተዳደር ኃላፊዎች ናቸው ይላሉ ምክትል ዋና ጸሐፊው። ዶክተር ሟቾንዳ መንግስት የሚቀጠሩ ሐኪሞች ቁጥርንም እንዲያሳድግ ጠይቀዋል። በሀገሩ ስላለው የጤና ባለሙያዎች እጥረት ሲያብራሩ አሁን በመንግስት ሆስፒታሎች ያሉ ዶክተሮች በለይቶ ማቆያ ላሉ ህመምተኞች አገልግሎት እንዲሰጡ እየተገደዱ ስላለ በኬንያ ያሉ ካውንቲ ወይም ግዛት አስተዳደሮች እያንዳንዳቸው ቢያንስ አምሳ ሐኪሞችን መቅጠር ይኖርባቸዋል ብለዋል። ዶክተር ሳሙኤል ኦኖኮ የማህበሩ ሰብሳቢም በለይቶ ማቆያ ያለው ሁኔታ ሐኪሞችን ለዚህ ችግር መዳረጉን ገልጸዋል። ለሐኪሞችና ለሀገሩ ዜጎች ሲባል ማህበራቸው ከህዳር 27 በኋላ የስራ ማቆም አድማ እንደሚጠራ አስታውቀዋል። የኬንያ የጤና ባለሙያዎች ማህበር ከስራ ማቁም አድማው በፊት መሟላት አለባቸው ብሎ ያስቀመጠው አስራ አንድ ቅድመ ሁኔታዎችን ነው። ከእነሱም ዋነኞቹ ሀኪሞች የጤና መድህን እንዲኖራቸው፣ የግል የጤና መጠበቂያ ቁሳቁስ በበቂ እንዲቀርብ፣ ተጨማሪ የጤና ባለሙያዎች እንዲቀጠሩ፣ ለተቀጠሩት ደመወዛቸው በአፋጣኝ እንዲከፈላቸው የሚሉና ሌሎች ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ